ጥያቄ 17። ምቀኝነት ማለት ምንድን ነው? መልስ፦ ምቀኝነት ማለት ጸጋ ከሌሎች እንዲወገድ መመኘት ወይም ሌሎች ጸጋ ማግኘታቸውን መጥላት ነው። የላቀው አላህ እንዲህ ብሏል፦ ከምቀኛም ክፋት በተመቀኘ ጊዜ እጠበቃለሁ በል። ሱረቱ ልፈለቅ አምስት አነስ ቢን ማሊክ ረዲያላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሶለላሁ አለይሂ ወሰለም እንዲህ ብለዋል፣ እርስ በርሳችሁ አትጠላሉ፣ አትመቀኛኙ፣ ጀርባም አትሰጣጡ፣ የአላህ ባሪያ ወንድማማቾች ሁኑ። ቡኻሪና ሙስሊም ዘግበውታል።